ብሩክ ብዙ ጊዜ የሚያብለጨልጩና ጊዜያዊ ነገሮች አይደንቁትም። ለሁሉም ጊዜ ያለው የየዕለት መፈክሩ ናት። ጓደኞቹ ጫት ሊያስቅሙት፣ ሺሻ ሊያስቡትና የአልኮል መጠጥ እንዲቀምስ ያላደረጉት ጥረት የለም። በሚያደርገው ጫማ፣ በአረማመዱ ሳይቀር ይላጡበታል። አይደንቀውም። ካልመሰለው አልመሰለውም። ከምንም ነገር በላይ ነገን ያስባል። ነገ ደርስበታለሁ የሚለውን ግብ ለሚያደናቅፉ ነገሮች በፍጹም አይንበረከክም።